ስዕል 16 ኢየሱስ ብዙ አስደናቂ ነገሮችን አድርጓል። በርካታ ሕዝብም ተከትሎታል። ኢየሱስ ቸር ነበር። በሽተኞችን ፈውሷል፣ እንዲሁም የእግዚአብሔርን መንገድ ገልጿል። እርሱ የመጣው የጠፉ ኀጢአተኞችን ሊያድን ነው። ይሁን እንጂ ኀጢአተኝነታቸውን ስለገለጸባቸው ክፉ አድራጊዎች ኢየሱስን ጠልተውታል። የሕዝቡም መሪዎች በኢየሱስ ላይ ይቀኑ ነበር። ኢየሱስ ከእግዚአብሔር የተላከ አዳኝ መሆኑንም አላመኑም። ከዚያም አልፎ አስረውታል፣ ውሸት አስወርተውበታል፣ እንዲሁም ደብድበውታል። የእሾህ አክሊል በራሱ ላይ አድርገውበታል፣ ተፍተውበታል፣ እንዲሁም አፊዘውበታል። ይሁን እንጂ ኢየሱስ ስለ ራሱ ሊሟገት አልሞከረም። ይህ ሁሉ እንደሚፈጸምበትም ያውቅ ነበር። ክፉ አድራጊዎች እንዲጎዱትና እንዲገሉት ፈቅዶላቸዋል። ኢየሱስ ክርስቶስ የመጣው የሰዎችን ሁሉ የኀጢአት ቅጣት ለመቀበል ነበር፣ እንዲሁም በእግዚአብሔር ፊት የሚቀርብ መስዋዕት ሆኖ ለመሞት ነበር። ሥዕል 17 ኢየሱስ ክርስቶስ በእንጨት መስቀል ላይ በምስማር ተጠርቋል። መስቀሉም በመሬት ላይ ተተክሎ እስከ ሞት ድረስ ኢየሱስ በላዩ ተንጠልጥሏል። ሁለት ወንጀለኞችም ከኢየሱስ ጋር ተሰቅለዋል። በዚያ ዘመን አንዳንድ ወንጀሎችን በዚህ አይነት የጭካኔ አገዳደል መግደል የተለመደ ነበር። ይሁን እንጂ ኢየሱስ አንድም በደል አልፈጸመም። ኢየሱስ የሰዎችን የኀጢአት ዋጋ ሊከፍል መስዋዕት ሆኗል። ሁላችንም ኀጢአት ስለሰራን ከእግዚአብሔር መለየት ይገባናል። ኢየሱስ ክርስቶስ የተቀበለው ለእኛ የሚገባውን ቅጣት ነበር። ኀጢአተኛ መሆናችንን ብንናዘዝና በርግጥ ከኀጢአት ብንመለስ እግዚአብሔር ይቅር ይለናል። በጌታ ኢየሱስ ክርስቶስ እመኑ ትድናላችሁ። ሥዕል 18 የኢየሱስ ጠላቶች አጥፍተነዋል ብለው ገምተው ነበር። ይሁን እንጂ አላጠፉትም። ኢየሱስ በመስቀል ላይ ከሞተ በኋላ ወዳጆቹ ሬሳውን በአንድ ዋሻ ውስጥ ቀብረውታል። የዋሻውንም በር በትልቅ ድንጋይ ደፍነውታል። ሁለት ቀናት አልፈው በሦስተኛው ቀን ኢየሱስ ከሞት ተነስቷል። ጥቂት ሴቶች ወደ መቃብሩ ሲመጡ ድንጋዩ ተንከባሎ ኢየሱስን ከስፍራው አጡት። ሁለት መላእክትም በስፍራው ስለ ነበሩ ኢየሱስ መነሳቱን አበሰሩላቸው። ተነሥቶአል እንጂ በዚህ የለም አሏቸው። ኢየሱስ ከሞት ሲነሳ እግዚአብሔር መሆኑን አረጋግጧል። ኢየሱስ አሁንም በሕይወት ይኖራል፣ ከሰይጣንና ከሞትም ይበረታል። ስዕል 19 ኢየሱስ ከሞት ከተነሳ በኋላ ብዙ ወዳጆቹ አይተውታል፣ አነጋግረውታል። እንዲሁም አብረውት ተመግበዋል። ከኢየሱስ ደቀ መዛሙርት አንዱ ቶማስ የኢየሱስን መነሳት ሊያምን አልቻለም። ቶማስም የችንካሩን ምልክት በእጆቹ ካላየሁ፣ ጣቴንም በችንካሩን ምልክት ካላገባሁ፣ እጄንም በጎኑ ካላኖርኩኝ አላምንም ብሏቸዋል። ኢየሱስ መጥቶ ለቶማስ ቁስሎቹን እንዳሳየው ስዕሉ ይገልጽልናል። ቶማስም አንዳች ጥርጥር አልነበረውም። ስለዚህ በኢየሱስ ፊት ተደፍቶ ጌታዬና አምላኬ ብሎታል። ኢየሱስም ሳያዩ የሚያምኑ ብፁዓን ናቸው ብሎ ተናገረ። ስዕል ሃያ ኢየሱስም ከሞት ከተነሳ በኋላ ለአርባ ቀናት ያህል ለብዙ ሰዎች ታይቷል። አያሌ ሰዎችም በሕይወት መኖሩን ተመልክቷል። አሁን ኢየሱስ በሰማይ ወዳለው አባቱ ተመልሶ ሊሄድ ዝግጁ ነው። ሊያከናውነው የመጣውን ሥራ ጨርሷል። ወዳጆቹ የምስራችን በማንኛውም ስፍራ ለሚገኝ ሰው ሁሉ እንዲያበስሩ ኢየሱስ አሳስቧቸዋል። ኢየሱስ መሬትን ለቆ ወደ ሰማይ ሲያርግ ደቀ መዛሙርቱ አይተዋል። ኢየሱስም አሁን በሄደበት አኳኋን አንድ ቀን ተመልሶ እንደሚመጣ ሁለት መላእክት ተገልጠው ነግረዋቸዋል። ያ ጊዜ እስኪደርስ፣ ኢየሱስ በሰማይ ይቆያል። በእርሱ ለሚያምኑትና ለሚከተሉት በሰማይ መኖሪያ ያዘጋጅላቸዋል። እናንተስ በእርሱ ታምናላችሁ? ትከተሉታላችሁስ? ከዚህ ዓለም ተለይታችሁ ስትሄዱ ከእርሱ ጋር ለመገናኘት ተስፋ አላችሁ? ኢየሱስ በመስቀል ላይ ለምን ሞተ? ኢየሱስ የሞተው ኃጢያተኞችን ከኃጢያት ቅጣት ሊያድን ነው። ኢየሱስ በጭራሽ ኃጢያት የለበትም። ይሁን እንጂ እኛን ከእግዚአብሔር የለየንን ኃጢያት ሊያስወግድ ሞቷል። መስቀል ኢየሱስ ክርስቶስ ስለኛ የተሰዋ እንከን የለሽ የእግዚአብሔር በግ መሆኑን ያሳስበናል። ንስሐ ገብተን በኢየሱስ ክርስቶስ ስናምን ኃጢያታችን ይቅር ይባልልናል። ኢየሱስ ክርስቶስን የእግዚአብሔር ልጆች ያደርገናል። የሚቀጥሉት ስዕሎች አማኝ መሆን ማለት ምን ማለት እንደሆነ እንድትገነዘቡ ይረዷችኋል። ስዕል 22 ሁለት መንገዶች እንዳሉ ኢየሱስ አስተምሯል። እያንዳንዱ ሰው ከተወለደበት ጊዜ አንስቶ የሚገኘው ወደ ጥፋት በሚወስደው በሰፊው መንገድ ላይ ነው። ሁላችንም ከአዳም የወረስነው የኃጢአት ተፈጥሮ አለን። ኢየሱስ ወደ እግዚአብሔር ስለሚወስደው ጠባቡ መንገድ ተናግሯል። ነገር ግን ማንም ሰው ኢየሱስን ቢያምንና ቢከተል ዘላለማዊ ሕይወት ያገኛል። ከሰፊው መንገድ ወደ ሰማይ በሚወስደው ጠባቡ መንገድ ውስጥ ይገባል። በጠባቡ መንገድ ውስጥ ያሉት የኃጢአት ፍርድ የለባቸውም። ኢየሱስ ክርስቶስን ለመከተል ከወሰናችሁ በሚከተለው አይነት እግዚአብሔርን በጸሎት ልታነጋግሩ ትችላላችሁ። እግዚአብሔር ሆይ ኃጢአተኛ መሆኔን ተረድቻለሁ። ኢየሱስ ክርስቶስም የኃጢአቴን ዋጋ ሊከፍል በመስቀል ላይ መሞቱን አምናለሁ። ይቅር በለኝ፣ ልቤንም ከኃጢአት አንጻው፣ ከቤተሰብህም ጋር ቀላቅለኝ የኢየሱስን ሕይወት መንገድ ልከተልና ከሞት በኋላ በሰማይ ካንተ ጋር ልኖር እፈልጋለሁ። እግዚአብሔር ሆይ ተመስገን። አሜን። ከልባችሁ ብታምኑና ልክ እንደዚህ ብትጸልዩ የሰላምና የደስታ መንገድ ወደ ሆነው ወደ ጠባቡ መንገድ ትገባላችሁ።